ባለፈው ሳምንት ተናግሬአለሁ። ጀርመንም በሌሎች ሀገር ለሚኖሩ በርካታ ሰዎች ተስፋ የሚያደርጉባት ሀገር በመሆኗ ደስተኛ ነኝ። ታሪካችንን መለስ ብሎ ለቃኘው ይህ እጅግ ዋጋ ያለው ነገር ነው ሲሉ የተናገሩት የጀርመን መራሂተ መንግሥት አንጌላ ሜርክል ናቸው። በርካታ ስደተኞች ከሀንጋሪ ወደ ጀርመን መትመማቸውን ተከትሎ ነበር ሜርክል ባለፈው ሰኞ ይህን የተናገሩት። መራየተ መንግስት አንጌላ ሜርክል ከበርሊን ጋዜጣዊ መግለጫ በሚሰጡበት ወቅት ሶሪያዊው ሙስጠፋ ከአንጋሪ ቡዳፔስት ወደ ጀርመን ሙኒክ በሚምዘገዘገው ባቡር ላይ በመሳፈሩ እጅግ ደስተኛ ነው። ደማስቆስ ውስጥ ፖሊስ የነበረው ሙስጠፋ ባቡር ውስጥ ከሚገኘው ምግብ ቤት የዶሮ አሮስቶ ከጥቂት ሰላጣ ጋር ለመብላት ዘጠኝ ዩሮ መክፈል እንዳለበት ሲያውቅ ግን ማመን አልቻለም። ባቡሩ ላይ ለተሳፈሩት ሌሎች ሶሪያውያን፣ ኢራቃውያንና አፍጋኒስታውያን ስደተኞች በአውሮጳ የኑሮ ውድነቱንም እንደሚጋፈጡት ከወዲሁ ሳይገለጥላቸው አልቀረም። ድንገት ባቡሩ ላይ ሶስት ፖሊሶች ተሳፈሩ። የሃንጋሪ የኦስትሪያና የጀርመን ፖሊሶች ናቸው። ፖሊሶቹ ተሳፋሪ ስደተኞቹ መታወቂያቸውን አሊያም የጉዞ ሰነዳቸውን እንዲያሳዩ ይጠይቃሉ። ከአሊ በስተቀር አንድም ሰው እንግሊዝኛም ሆነ ጀርመንኛ የሚያውቅ ያለ አይመስልም። ኢራቃዊው አሊ ኑሮው በኦስትሪያ መዲና ቬና ነው። ወደ አንጋሪ ቡዳፔስት የመጣው የአክስቱ ልጅን ለመርዳት እንደሆነ ይናገራል። የአክስቴ ልጅ ደውሎልኝ የመጣሁት። የአክስቴ ልጅ ቡዳፔስት ከገባሁ ዘጠኝ ቀኔ ነው። ገንዘብ የሚባል ነገር የለኝም። ለሁለት ቀናትም ምግብ በአፌ አልዞረም አለኝ። ከዚያ በሚቀጥለው ቀን ተሳፍሬ ወደ ቡዳፔስት መጣሁ። እናም ለመርዳት ሞከርኩ ከእሱ ጋር ሶስት ጓደኞቹም ነበሩ ለሁሉም ምግብ ገዛ ገዛሁላቸው ብዙ ግን ላደርግላቸው አልቻልኩም ምክንያቱም እኔ ራሴ በአሁኑ ወቅት ስራ የለኝም አሊ እንደ ጎርጎሪዮስ አቆጣጠር ከ207 ዓ ም ጀምሮ ኑሮው ቬና ከተማ ውስጥ ነው። የዛሬ 8 ዓመት ግድም ወደ ኦስትሪያ የመጣሁትም የቤተሰብ አባላትን በጦርነት ካጣው በኋላ ነው ይላል። ቤተሰቦቼ በአጠቃላይ ቬና ነው ያሉት። እናቴ ወንድሜና እህቶቼ እዛው ቬና ናቸው። አባቴና ወንድሜ በ27 ዓመተ ምህረት በጦርነት ተገድለዋል። ከዛ በኋላ ነው ወደ አውሮፓ የተሰደድኩት። አሊ መላ ቤተሰቡ እስኪሰባሰቡ ድረስ መታገስ አለበት። ዛሬ የአክስቱ ልጅ በዚህኛው ባቡር ላይ መሳፈር አልተሳካለትም። ሆኖም በሚቀጥለው ባቡር ሊሳፈር እንደሚችል አሊ ተስፋ ሰንቋል። ቅጥል ጥሉ ባቡር በአልፕስ ተራራዎች ስር እየተምዘገዘገ ና እየተወረወረ በደረቱ ይሳባል። ምሽቱ ለአይን ያዝ ሲል ባቡሩ ወደ ሊንስ ና ዛልስቡርግ እየገሰገሰ ነው። አሁን ሙኒክ ዋናው የባቡር ጣቢያ ደርሷል። ስለጨለመ ግን ስጦታዎችን የሚያከፋፍሉ እንኳን ደህና መጣችሁ የሚሉ የከተማይቱ ነዋሪዎች የሉም። በእነሱ ፈንታ ሙሉ የፖሊስ ደንብ የለበሱ የጀርመን ፖሊሶች ተደርድረዋል። ፖሊሶቹ ከባቡሩ ከሚወርዱ ተሳፋሪዎች መካከል ስደተኞቹን እየለዩ ወደ ሌላ ባቡር እየወሰዷቸው ነው። በጀርመን የባየርን ግዛት ዋና ከተማ ሙኒክ ከእንግዲህ ወዲህ ለስደተኞች በቂ ቦታ እንደሌለ ባለሥልጣናቱ እየተናገሩ ነው። ሙኒክ ሞልታለች ሲሉ አንድ ባለሥልጣን ለማብራራት ሞክሯል። እናም ስደተኞቹ በሌላኛው ባቡር ጉዟቸውን መቀጠል አለባቸው። ረዥም ጉዟቸው ገና አላበቃም።